ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፈው የዛሬ አርብ ሰኔ 16 2015 ስርጭታችን ጀመረ። ¶¶ ለሱዳን ድንበርተኛ በሆነው ምዕራብ ጎንደር ዞን አርሶ አደሮች ግድያና እገታ መባባሱ ተገለጸ። ምናምን ነው በቃ እኛ ለምን ለምንፈድበት እኛ ለምንጠብቅበት መሬቱ የነበረው የቅማንት ላይ ነበር። በአካባቢው የሚኖሩ የአማራ ቅማንት ተወላጆች ናቸው። ሰፋ ያለው ዘገባ በምሽቱ የአብይ ርዕስ ጉዳያችን ላይ ይቀርባል። ሌሎች ጉዳዮችን በምሽቱ ተካተዋል። ሳስተናግዳቸው የማመሻው ሀብታሙ ስዩም ነኝ። ብርሃን ኃይሉዙ ስርጭቱን ከስቱዲዮ ታቀናብር ልናለች። ዋና አዘጋጃችን ጽዮን ግርማናት እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። ደረጀ ደስታ ይቀጥላል። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው መካከል የተባበሩት መንግሥታት የዓለም ምግብ ድርጅት በገንዘብ እጥረት ምክንያት በሶማሊያ ለተባባሰው የረሃብ አደጋ የሚሰጠውን እርዳታ ለመቀነስ መገደዱን አስታውቋል። አምነስቲ ኢንተርናሽናል ስፔንና ሞሮኮ በድንበሮቻቸው ላይ በፍልሰተኞቹ ላይ የዘረኝነት ተግባር ይፈጽማሉ ሲሉ ስለመክሰሳቸው ኢራን የዲፕሎማሲ ግንኙነቷን እንደገና ለማስፋት ስለምታደርገው ጥረት የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን። በሶማሊያ እጅግ አጣዳፊ የሆነው የረሃብ አደጋ ተባብሶ አንድ ሶስተኛ በሚሆነው ሕዝብ ላይ አሁን ካለው የባሰ የምግብ ቀውስ በተደቀነበት በአሁኑ ወቅት የመንግስታቱ ድርጅት በገንዘብ እጥረት ምክንያት እርዳታውን በከፍተኛ ደረጃ ለመቀነስ ተገድዷል ሲሉ የዓለም ምግብ ፕሮግራም ዋና ዳይሬክተር ሲንዲ መኬን ተናገሩ። ሲንዲ መኬን ትናንት ሐሙስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደተናገሩት የወቅቱ የምግብ ዋስትና መረጃ እንደሚያሳየው ከ6.6 ሚሊዮን በላይ ሶማሊያውያን አስቸኳይ እርዳታ ይፈልጋሉ ብለዋል። አርባ ሺዎቹ በጤና በጠኔ ሁኔታ ውስጥ ህይወታቸውን ለማቆየት እየታገሉ ያሉ ናቸው ብለዋል። የዓለም ምግብ ድርጅት ግን በየወሩ የሚያቀርበው የምግብ እርዳታ ለመቀነስ ተገድዷል ሲሉ ማክለዋል። የዓለም የምግብ ፕሮግራም የምግብ እርዳታ የሚሰጣቸው ሰዎች ቁጥር ባለፈው ታህሳስ ከምንጊዜውም ከፍ ብሎ ወደ 4.7 ሚሊየን ደርሶ እንደነበር ገልጸው በሚያዚያ ወር ግን ወደ 3 ሚሊየን መውረዱን መኬን አስታውቀዋል። አስቸኳይ የገንዘብ ድጋፍ ካልተደረገ በሚቀጥለው ሐምሌ በየወሩ የምንሰጠውን እርዳታ ወደ 1.8 ሚሊየን ዝቅ ልናደርግ እንችላለን ሲሉም ዳይሬክተሯ አስጠንቅቀዋል። ባለፈው ወር ሶማሊያን የጎበኙት ሲንዲ መኬን ግጭትና የአየር ንብረት ለውጥ በሚሊዮን የሚቆጠሩ ሶማሊያውያንን ሕይወትና የኑሮ መተዳደሪያ አብረው እንደሚያወድሙ ተመልክተናል ብለዋል። ነገ ቅዳሜ ወደ ሁለት ሺህ የሚገመቱ ከሳሐራ በታች ካሉ የአፍሪካ ሀገሮች የተነሱ ፍልሰተኞች ከሞሮኮ ወደ ስፔን ለመሻገር ያደረጉት ሞትን ያስከተለ ሙከራ የሚታወስበት ቀን ነው። በዚህ ሙከራ ቢያንስ 37 ሰዎች ሲሞቱ 76 76 የሚሆኑት እስካሁን የደረሱበት አልታወቀም። አምነስቲ ኢንተርናሽናል ሞሮኮና ስፔን በድንበር ላይ በአፍሪካውያን ፍልሰተኞች ላይ የሚፈጽሙትን የዘረኝነት ተግባራቸውን ይሸፋፍናሉ ሲል ዛሬ አርብ ከሷል። የስፔን አቃቢ ሕጎች በስፔን የጸጥታ ኃይሎች የተፈጸመ ምንም አይነት የወንጀል ጥፋት አላገኘንም በሚል ምርመራውን ካቋረጡ በኋላ ስፔን ገለልተኛ ምርመራ አላደረገችም ያለው አምነስቲ ሞሮኮም ምንም አይነት ምርመራ አላደረገችም ብለዋል። አምነስቲ በመግለጫው በሁለቱ አገራት ትብብር የተነሳ የሞሮኮ ባለስልጣናት ከሰሃራ በታች ያሉ ጥቁር አፍሪካውያን በሞሮኮ ድንበር በኩል ወደ ስፔን ግዛት በመድረስ የፖለቲካ ጥገኝነት እንዳይጠይቁ መከልከላቸውን ቀጥለዋል ብለዋል። ሀያ ሁለት አስክሬኖች አሁንም በሞሮኮ አስክሬን ማቆያ ውስጥ እንደሚገኙ አምነስቲ አስታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ከፍተኛ አቀባበል የተደረገላቸው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በትላንትናው ዕለት ለዩናይትድ ስቴትስ የጋራ ምክር ቤት ንግግር አድርገዋል። በዋይት ሀውስም የክብር የራት ግብዣ ተደርጎላቸዋል። የሰብአዊ መብትና ዲሞክራሲያዊ እሴቶች ጉዳይን ወደ ጎን ትተዋል የሚለውን ነቀፌታ ጠቅላይ ሚኒስትር ናሬንድራ ሞዲ አስተባብለዋል። ፕሬዚደንት ባይደን የህንዱን ጠቅላይ ሚኒስትር ትናንት በዋይት ሀውስ በተቀበሉበት ወቅት በሁለቱ አገራት መካከል ያለውን የጠነከረ ግንኙነት በተመለከተ አጽንኦት ሰጥተው ተናግረዋል። አድማጮች የዚህን ዝርዝር በምሽቱ የዜና መጽሔት ይቀርባል። የኢራን የውጭ ጉዳይ ሚኒስትር ሁሴን አሚር አብዱላሂ በባህረ ሰላጤው አጎራባች አገሮች ያደረጉትን የሶስት ቀናት ጉብኝት ከተባበሩት አረብ ኤምሬቶች ፕሬዝደንት ጋር በመወያየት አጠናቀዋል። የውጭ ጉዳይ ሚኒስትሩ ኢራን መገለሏዋ እንዲቀንስላትና ኢኮኖሚያዋን ለማጠናከር በያዘችው የዲፕሎማሲ ዘመቻ ኳታርን፣ ኩዌትንና ኦማንን ከጎበኙ በኋላ ወደ ተባበሩት የአረብ ኤምሬቶች መጓዛቸው ተነግሯል። ከተባበሩት የአረብ ኤምሬቶች ፕሬዚደንት ሼህ መሐመድ ቢን ዛይድ አልናህያን ጋር በአቡዳቢ የሁለትዮሽ ግንኙነትና ትብብርን ማጎልበት በሚቻልባቸው መንገዶች መወያየታቸው ተገልጸዋል። ፕሬዚደንት ሼህ መሐመድ ኢራንን እንዲጎበኙ ከፕሬዚደንት ኢብራሂም ራይሲ የተላከውን ግብዣ የተቀበሉላቸው መሆኑንም ያቀረቡላቸው መሆኑንም የኢራን የውጭ ጉዳይ ሚኒስትር አስታውቋል። ኢራንና የተባበሩት አረብ ኤሚሬትስ በአገሮቻቸው መካከል የአየር ትራንስፖርት አገልግሎትን ለማስፋትና የንግድ ቱሪዝም እድሎችን ለማሳደግ የሚያስችል ስምምነት መፈራረማቸውንም የአጃንስ ፕራንስ ፕሬስ ዘገባ አመልክተዋል። ከቅርብ ዓመታት ወዲህ የባህረ ሰላጤው አረብ ሀገራት በየመንና ሶሪያ በተፈጠረው ግጭት የተነሳ ከኢራን ጋር እየተባባሰ የነበረውን ውጥረት ለማርገብ ጥረት እያደረጉ መሆናቸውን ዘገባው አመልክተዋል። በመጨረሻም ቤጂንግ ዛሬ አርብ የሙቀት አመላካች የአየር ጠባይ ማስጠንቀቂያዋን ወደ ቀይ ከፍ አድርጋለች። በቻይና ዋና ከተማ ቤጂንግ በርካታ አካባቢዎች በቀለማት እየለየ የአየር ጠባይ መጠኑን የሚገልጸው መለኪያ የሙቀት መጠኑን ወደ 40 ዲግሪ ወይም 104 ዲግሪ ፋራናይት ማድረሱን አመልክቷል። ባለቀለሙ አመላካች ስራ ላይ መዋል ከጀመረ ወዲህ የከተማይቱ የሙቀት መጠን ከ40 ሴንቲግሬድ አልፎ ሲገኝ ይህ የመጀመሪያው መሆኑም ተገልጿል። በሰሜን ቻይና 13 ሚሊዮን ሕዝብ በሚኖርባት የወደብ ከተማ ቲጃኒን የሙቀት መጠኑ ዛሬ አርብ በ 41 ነጥብ ሁለት ዲግሪ ሴንቲግሬድ በመድረስ ከፍተኛ ሆኖ መመዝገቡ ተነግሯል። ከፍተኛው ሙቀት ለጤና ጠንቅ ሲሆን የልብ ድካም ሊያስከትል ስለሚችል ነዋሪዎች እንዲጠነቀቁ የአካባቢው ባለስልጣናት አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅተዋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት እየተመለከታችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን ዛሬ እንግዲህ በምስልና ድምፅ ቅንብሩ ቀደም ብለን ከጠቀስናቸው ባልደረቦቻችን በተጨማሪ አሸናፊ ሲሳይ አሸናፊ እና ግርማ ደገፋ አብረውን ያመሻሉ። እንዲሁም ደግሞ የዌብና ማህበራዊ ድረገጽ ፕሮዲውሰራችን ደግሞ አበባየ ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እናቆያለን። አሁን ወደ ዕለቱ አብይ ርዕሰ ጉዳያችን እንሻገር። በአማራ ክልል በምዕራብ ጎንደር ዞን በመተማ ውረዳ ለሱዳን ድንበር አቅራቢያ በሆኑ አንዳንድ ቀበሌዎች የሚገኙ ነዋሪዎች በስራ ላይ እንዳሉ በታጣቂዎች የሚገደሉ አርሶ አደሮች ቁጥር እየጨመረ እንደመጣ የአሜሪካ ድምፅ ያነጋግራቸው የስራ ኃላፊዎችና የክልሉ ባለስልጣናት ገልጸዋል። አስቴር ምስጋናው የዚህን ዘገባ ዝርዝር ትነግርናለች። ድግሴ ፍቃዴ በመተማ ወረዳ ሽንፋ ቀበሌ ነዋሪ መሆኗን ትናገራለች። ሰኔ 6 2015 ዓ ም ታላቅ ወንድሟ እርሻ ውሎ ሲመጣ የታጠቁ ኃይሎች ተኩሰው እንደገደሉት ትናገራለች። ባለፈው አመት ልክ በዚህ ወር ሌላ ወንድሟ በታጣቂዎች መገደሉንም ታስታውሳለች። ዘንድሮም እርሻ ቦታ ላይ እየጠበቁ ነው የሚገባች ያለ ለማንድ ወንድማ እንዲገምዜ የሚሉ ሽፍታዎች ያሉ ወት ከባድ ሁኔታ ያለው እርሻ ስራም እያቋማ ነው። አቶ እያዩ ፍቃዴ በመተማ ወረዳ ሽንፋ ቀበሌ ነዋሪ ሲሆኑ ሰፊ የእርሻ ማሳ እንዳላቸው ይናገራሉ። በሽኩያ መስመር ጉንዶ አካባቢ በሚባለው ቦታ ላይ በዛ አካባቢ ላይ ነው ገበሬዎች እርሻ ቦታቸው ላይ ከአምንት ማርሞላ ውስጥ ደግሞ ሌሎችን እገታዎች አድርገው ሂደው እነዚኞችን እስከ ልጁ ያድረቶቸው ሰዎች ሶስት መቶ ሀያ ሺህ ብርብራም ተቀብለውታል። እዛ ወጣቶች ነበሩ። ደግሞ በማግስቱ በሳምንቱ ሌሎች ወጣቶች ደግሞ በተመሳሳይ እንደዚህ በዚ አካባቢ ሂደው ያው ከእነሱ ጋር ተገናኘው አን የደብም ትሄዳላቸው በሚል ያው ሽጉጥ ይዞ ነበር። አንደኛው ወጣት ሽጉጥ ተኩሶባቸው እነሱን ያው ገተው ገድሎ ተናቸው ሂደዋል ሶስት ለግድያውና ለእገታው ተጠያቂ ያደረጉት ደግሞ የቅማንት ጽንፈኛ ታጣቂ ሲሉ የጠሩትን አካል ነው። በፊት መምረት ገብተው ምረት ተሰጧቸው ገቡ፣ ተሓድሶ ተሰጣቸው ወጡ። ምንም ነገር ሳይታሰሩ ወይም የሆነ እርምት ሳይደረግባቸው ከለቀቁ ያው የተለመደው ልማዳቸውን ቀጠሉበት። አሁንም መሳሪያቸውን ደብቀው ብለው ነበር። አክለውም በአሁኑ ሰዓትም በአካባቢው የእርሻ ስራ መቋረጡን ተናግረዋል። የአማራ ክልል ሰላምና ጸጥታ ቢሮ ከወራት በፊት በክልሉ ታጥቀው ከሚንቀሳቀሱ ጽንፈኛ የቅማንት ታጣቂዎች ካላቸው ቡድኖች ጋር ችግሮችን በሰላማዊ መንገድ መፍታቱን ለአሜሪካ ድምጽ መግለጹ ይታወሳል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በወቅቱ ከአሜሪካ ድምጽ ጋር በነበራቸው ቆይታ በምዕራብ እና ማዕከላዊ ጎንደር ዞኖች በተለያዩ ጊዜያት የተለያየ ጥያቄ በማንሳት ግጭት ሲያስነሱ የነበሩና በፍርሃት ሸሽተው ጫካ ገብተው የነበሩ አንድ ሺ62 ታጣቂና ግለሰቦችን ወደ ሰላማዊ ህይወት መመለሳቸውን ተናግረው ነበር። ከነዚህ መካከል መቶ ያህሉ በግጭቱ ወቅት ከባድ ወንጀል ፈጽመዋል ተብለው የተጠረጠሩ ሲሆን፣ በህግ ጥላ ስር ሆነው ጉዳያቸው እየታየ መሆኑን ገልጸው ነበር። በእርቅ ሥነሥርዓት ከተመረጡት 14 የሰላም ኮሚቴ ውስጥ አንዱ እንደነበሩ የነገሩን በመተማ ወረዳ ሽንፋ ቀበሌ ነዋሪ ነኝ ያሉት አቶ ነጋ ዘላለም በእርቅ ስም ገብተዋል ያሏቸውን ታጣቂዎች ለግድያ እንደሚገተው ወንጅለዋቸዋል። መንግስትን ደግሞ ለአጠቃላይ ሂደቱ ተጠያቂ አድርገውታል። ዞኑ አመራር የይቅርታ አሰጣጡ ስህተት አለው በተደጋጋሚ ተናግረራል። ምክንያቱም ምንም አይነት የፖለቲካ ትምህርት የሚሰጥ ነገር የለም። እነማን ገቡ፣ እነማን አልገቡም የሚታወቅ ነገር የለም። ሰኞ ይገባሉ፣ ማክሰኞ ወጥተው ተመልሰው እገታ ይፈጽማሉ። የጸጥታ ኃይሉ እዚህ አካባቢ ምንም የሚሰራው ኦፕሬሽን የለም። በርካታ ኃይል እየሰለጠነ እንዳለ በሻሽዬና በጉባኤ መካከል ክልሉ መንግስትም ሆነ ህዝቡ ያውቃል። ክልሉ መንግስት ግን ይህንን ኃይል አሳዶ መምታት ስላልቻለ የህግ የበላይነት ሳይሆን የሽፍታ የበላይነት ያጋቸ በላይነት ተወስዶ በተደጋጋሚ አንድ ወር ባልሞላ ውስጥ አራት ወጣቶች በየቀኑ ዮሐንስ ደሳለኝ የሚባል አንድ ወጣት ከከብት ጥበቃ ላይ ተገደለ። ወንድሙ ታግቶ ተወሰደ። ሌሎች እነ ሞገስ ፍቃዴ፣ እናራጌ ደርሶ እነ ያየን ሽባባው ግን የዕለት ጉርሳቸው ለማሸነፍ እርሻ ማሳቸው ላይ እየተንቀሳቀሱ ባሉበት ወቅት ሶስቱም ወጣቶች ተገለው ተገኙ። አገዳደሉ የግፍ ግፍ ነው። አንድ አባት ከሁለት ልጆቹ ጋር ታግግተው ሰንብተው ሶስት መቶ ሺ ብር ተከፍሎ ነው የተለቀቁ እኒህን አባት ግን ሲሏቸው የሰነበቱ አጋቾቹ እዛ አካባቢ በከንቱ ነው አናሳርስም። ሽኩርያ መንዶካ፣ ቱመት፣ ሽንፋ ይህን ቀጠና አናሳርስም። ከቅማንት ማህበረሰብ ወገን መሆናቸውን የተናገሩት አቶ ቻሌ ድረስ በመተማ ወረዳ መቃ ቀበሌ ነዋሪ ሲሆኑ መጋቢት ሀያ ሁለት ቀን በእርሻ ስራ ላይ የነበሩ አራት ያጎታቸው ልጆች በውል ለይተው ባላወቋቸው ታጣቂዎች ታግተው መወሰዳቸውንና ከ11 ቀን በኋላ 600 ሺ ብር መጠየቃቸውን ይናገራሉ። ሆኖም ገንዘቡን ሊከፍሉ የሄዱትን ጨምሮ አምስት ሰዎች መገደላቸውን ያስረዳሉ። በ2011 ስምንት ከሳዶ ሲማማት ያው ለቀው መጡ። አሁን ሰላም ሁናል። ግቡ ረሱ በስብሰባ የሆነ ግቡ ረሱ ከገና ወዲያ ሰላም መቷል። የእናንተ እንጅል ሰው የእናንተ እንጅል ከሆኑ የእኛ እንጅልን ከሆና ለዘረሱ ሲበል እነዚህ ሰላም ተሆነማ ብለው ያን ሄደው ቃንጫ አቆራርጠው በሌሊ ሊጠምዱ ሲሉ ያዟቸው። ና መሬቱ የኛ ነው ና አናሳርፍም። ትናንት አርሶ ማለት አይችልም። ምናምን ነው በቃ እኛ ነን ላምንሰድበት እኛ ነምንጠብቅበት መሬቱ የነበረው የቅማንት ላይ ነበር። ከዛ እነሱን ከዛ ቃንጫ ሲመቱ ጠብቀው አድረው ያዟቸው። አንድ ቀን ምናምን ነው ይዘዋቸው ሰነበቱ። ያው ብር ግን ያልከፈሉ አንድ ነጥብ አምስት መቶ ሺህ ክፈሉ ምናምን ሲባል ሰነበተ። ከዛሬ ለለም ያለንን ምናምን ያዋዕተን በዛም በዛም ነቃነ ስድስት መቶ ሺህ ያው ተከተላቸው ሊሰጡ የሄዱት ልጆችን ገንዘቡን ተከባቶ አቀብለው እነሱን ገደሏቸው። ያው ሬሳችን አንሱ ምናምን ተብሎ ተደወላ አባታቸው ወንድም ልጄው ልጅ አሁን ሆኖ የሞተው አንድ ደግሞ አማቻቸው ነው የሞተው። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በወረዳው በተጠቀሱት ቀበሌዎች ግድያና እገታ እየተፈጸመ መሆኑን ገልጸው የችግሩ ምንጭ ነው ያሉትን ያብራራሉ። ከዚህ በፊት በተለይ ወደ በረሃው አካባቢ ወደ ጠረፍ አካባቢ ያለ ይዞታ ዝም ብለው ሲታረሱ፣ በልምድ ሲታረሱ የቆዩ እርሻዎች ነበሩ። ሲያርሷቸው የነበሩ ሰዎች ሲፈናቀሉ ሌሎች እዚሁ አካባቢ የነበሩ ሰዎች ይህን ሁለት ሶስት ዓመት ሲያርሷቸው ቆይተዋል። አሁን በሚመለሱበት ጊዜ የእርሻ የኔ ነው አይኔ ሳሰው የቆየሁት በሚል አለመግባባቶች ተፈጥረዋል ማለት ነው። በዚህ ምክንያት አለመግባባቶች አሉ። እነዚህም በደንብ በውል ተረብተናል፣ አይተናል፣ ጸጥታ መዋቅሩ ጋር የጋራ አድርገናል። ሁለት መፍትሄዎችን አስቀምጠናል። የመጀመሪያው እንዳልነው አሁንም ማህበረሰቡን በሰፊው የማግኘት የማስረዳት እውነቱን እንዲያውቅ የማድረግ ስራ እንሰራለን ብለን አስቀምጠን በሰፊው ስምሪት ተሰጥቶ እየተሰራ ነው ያለ። ሁለተኛ የጸጥታ መዋቅራችን በየትኛው መንገድ ገለልተኛ ሆኖ ሕግን የማስክበት ስራ መሰራት መቻል ይኖርበታል ብለን ስምሪት አድርገናል። ኮማንድ ፖስት አዋቅረናል። በደወልሽበት ሰዓት ኮማንድ ፖስቱ ከዚያ ቦታው አካባቢ ነው ያለው ማለት ነው። የቅማንት የማንነትና የራስ ገዛ አስተዳደር አስመላሽ ኮሚቴ አባል መሆናቸውን የሚናገሩት አቶ አንዳርገው ሞላ በበኩላቸው በአካባቢው ከቅማንትም ከአማራም ወገን የሆኑ ሽፍታ ሲሉ የጠሯቸው ሰላማዊ ሰዎችን እያሰቃዩ ነው ብለዋል። የቅማንት ኮሚቴ የሚመራው አይደለም። የዛ ላይ በንጹ ነዋሪ ላይ ችግር የሚፈጥር የታጠቀ ሀይል ነሆን በአማራም የታጠቀ ሀይል አለ ሽፍታ፣ በቅማንት የታጠቀ ሀይል አለ ሽፍታ ለስሜ ለመዝረፍ ግና ሽፍታትና ሽፍታት አይመካኩም ንግድ ነው፣ ለእነሱ ንግድ ነው። ተቅማንት ማህበረሰብ ወገን መሆናቸውን የተናገሩትና በሽንፋን ውስ ወረዳ ሌንጮ ቀበሌ ነዋሪ መሆናቸውን የነገሩን መምህር መንገሻ አስሬ በአካባቢው ታጥቀው ሰላማዊ ሰዎችን የሚረብሹ አካላት አሉ ይላሉ። ምን እንደሆነ ራሱ አይታወቅም። ይኸው በአማራ ከተና ናቸው። ዳር ድንበር ያሉ አማራና ቅማንት በአንድ ላይ የሚያርሱበት ቦታ ነበረ። ከዚ አካባቢ ነው ሁሌ ሰዎች የታገቱት ማለት ነው። ማን እንዳገታቸው አልታወቀም ግን ያው የአማራ ቤተሰቦች ናቸው ነው የሚባሉ የድሮ ባላባቶች ከአንድ ላይ የነበሩት መገናኞች ይፈልጋሉ። እነዚህ ታጥቆ ሚዞርት ሰላም አላ አምጫዎች ግን በቃ ምንም ሊያገናኙም አልቻለ ምንገር ዛሶ አሁን በጣም ከባድ ነው ያለው ሁኔታዎች መሀል በመተማ ወረዳ የሽንፋት ቀበሌ ነዋሪ የሆኑት አቶ ፍቃዴ እያዩ በአካባቢው ሰፍኖ የነበረው ሰላም የደፈረሰው የልዩ ኃይሉን መበተን ተከትሎ ነው ይላሉ። መከላከያ ካምፕ ላይ ነው ተቀምጦ ያለው። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ግን በዚህ አይስማሙም። የመጀመሪያው ጉዳይ ልዩ ኃይላችን አልተፈጠኑም። ሰልጥነው በመደበኛነት ስራቸውን እያከናወኑ ነው ያለው። ሰልጥነው መጥተዋል። በመደበኛ ፖሊስ እንቅስቃሴ ውስጥ ሆነው በመደራጀት ህግ እያስከበሩ ነው ያሉ። አሁን ባለው ነባራዊ ሁኔታ ማለት ነው። አንድ ወር ሰልጥነው ተመልሰው ህግ እያስከበሩ ነው ያሉት። ከፍተኛ አቅም አካባቢያችን አቅም ነው እያገዙ ስራቸውንም ኃላፊነታቸውንም በተገቢ መንገድ እየተወጡ ያሉበት ሁኔታ ነው ያለው ማለት ነው። ምህረት የተደረገለን ነው የሚለው አጠቃላይ እይታው ትክክል ነው ተብሎ አይወሰድም። ህዝባቸውን ይቅርታ ጠይቀው ወደ ልማት ገብተው የተለወጡ በርካታ ልጆች አሉ። ነገር ግን በግለሰብ ደረጃ ይሁንም ብሎ መውሰድ አይቻልም። በአካባቢው ተደጋጋሚ ግጭቶች እንደነበሩ በተለይ የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ በምዕራብና ማዕከላዊ ጎንደር ዞኖች ማንነትን መሰረት ያደረገ ግጭት በአማራና በቅማንት ብሔረሰብ ሲካሄድ እንደነበር ግጭቱንም ተከትሎ የበርካታ ሰዎች ህይወት መጥፋቱንና ንብረት መውደሙ በተለያዩ ጊዜያት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር አስቴር፣ እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አበይ ርዕስ ነበረ። የትንታኔው መጽሔት ይቀጥላል። የራያ አላማጣና አካባቢው ዓመታዊ በጀትም ሆነ ድጎማ በትግራይ ክልል በኩል እንዳይሆን የ145000 ነዋሪዎች ፊርማ አሰባስበው ለፌዴሬሽን ምክር ቤት ማቅረቡን የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ገልጿል። የኮሚቴው አደረጃጀት ዘርፍ ኃላፊ የተሰባሰበው ፊርማ የማንነት ጥያቄያችን ይመለስ፣ በጀቱና ድጎመው በትግራይ ክልል በኩል ሳይሆን በቀጥታ ይግባልን የሚል እንደሆነ አስታውቀዋል። የትግራይ ብሔራዊ ክልላዊ መንግስት ጥያቄው ህገ መንግስታዊ ስርዓቱን ያልተከተለ ነው ሲል ተችቷል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ረዳኢ ሀለፎም ጥያቄው ወደ ፌዴሬሽን ምክር ቤት ከመድረሱ በፊት ለትግራይ ክልል መቅረብ ነበረበት ይላሉ። ራሱን የወሎ ራያ የአማራ ማንነትና ወሰን አስመላሽ ኮሚቴ የሚለው አካል ግን ጥያቄውን በ2011 ዓ ም ለትግራይ ክልል ቢያቀርብም ምላሽ አለማግኘቱን በማንሳት ይከራክራል። መስፍን አራጌ የዚህን ጉዳይ ዝርዝር ይነግረናል። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ አደረጃጀት ዘርፍ ኃላፊ ሞገስ አይሎ የተሰባሰበው ፊርማ የማንነት ጥያቄያችን ይመለስና በጀቱ በትግራይ ክልል ሳይሆን በቀጥታ ይሆንልን የሚል እንደሆነ ለአሜሪካ ድምጽ ተናግረዋል። አንደኛው የጠየቅነው ጥያቄ የማንነት ጥያቄ አለን። ይህ የማንነት ጥያቄ በአፋጣኝ ሁኔታ መልስ እንዲሰጥን ለፌዴሬሽን ምክር ቤት የጠየቅነው። ሁለተኛው ደግሞ የበጀት ጥያቄ ነው። አሁን ጋይ በሆነ መንገድ ወደ አማራ ክልል አልተካለን ለሰላሳ አመት የነበርነው ሳንወድና ሳንፈቅድ በትግራይ ክልል ስር ነው የነበር ነው። ስለዚህ በትግራይ ክልል ስር ነበርን ማለት በጌተራችንም ማንኛውም ጉዳይ የሚላ ክልል በትግራይ ክልል ነበር ማለት ነው። አሁን ግን ይህን የማንነት ጥያቄ በመሰረታዊ ሀሳብ በፌዴሬሽን ምክር ቤት በህጋዊ መልክ ከማስገባት ጀምሮ በእኛና በትግራይ ክልል ያለው ግንኙነት ተቋርጧ ማለት ይቻላል። ስለዚህ እኛ እንደ ህዝብ ማንኛውም ኢትዮጵያዊ ማግኘት የሚገባውን የበጀት ጥያቄ ቀጥታ በትግራይ ክልል ተደርጎ ወደ እኛ እንዳይላ የሚል ጥያቄ ነው ያቀረብ ነው ከሁለት ሺ አስራ ሶስት አመት ምረት ጀምሮ የራያ አካባቢ የማንነት ጥያቄ አካባቢ ያለባቸው አካባቢ ሚሊዮን እስካሁን ድረስ በጀት አልተላከልንም። ስለዚህ በቀጣይ ለሁለት ሺህ አስራ ስድስት ዓመተ ምህረት ለዚህ አካባቢ ገንዘብ ሚኒስቴር በቀጥታ ለወረዳዎቹ በጀት እንዲላክልን ከመጠየቅ አንጻር ነው ለፌዴሬሽን ምክር ቤት ከአራት ወረዳ አስተዳደር እና ከሁለት ከተማ አስተዳደሮች የህዝብ ድምፅ አሰባስበን ለፌዴሬሽን ምክር ቤት ቤድ ያደረግነው ማለት ነው። እኛ ወልዬዎች ነን፣ አማራ ነን። ስለዚህ ያለማነታችን ማነሰሰችን ለዘመናት ይኖር ተገደን ተጨፍልቀን የተያዝ ማህበረሰብ እስከሆነ ድረስ በጀታችን ወደዛ ከሄደ በአንድም በሌላ መልኩ በእኛ ላይ ሊደርስ የሚችለው ጫፍ አስተኛ ነው። ፌዴሬሽን ምክር ቤት ከዚህ ቀደም የማንነት ጥያቄው በህገ መንግስቱ መሰረት ይፈታል ማለቱ ይታወሳል። ኮሚቴው ግን ጥያቄያችን ምላሽ ሳያገኝ ዘግይቷል። አሁንም ተመሳሳይ ምላሽ ነው እየተሰጠን የሚል ቅሬታ አለው። ፌዴሬሽን ምክር ቤት ነው ጥያቄያችን ያስገባ ነው። በግልባጭ ግን ገዢው መንግስት ፓርቲ ስለሆነ ፖለቲካ ውሳኔን ያስፈልጓል። ለምስለምና ለብልጽግና ፓርቲ ፍትትም በግልባጭ ያሳውቀና ለጠቅላይ ሚኒስትር ቢሮም ለምክትል ጠቅላይ ሚኒስትር ቢሮም በግልባጭ ያሳውቀል። ጥያቄያችን በህግ አግባብ እና ህገ መንግስታዊ ስርዓቱን መሰረት አድርጎ ሊሰጣ እንደሚችል መሸሰቱን ፌዴሬሽን ምክር ቤት የሄድንበት ርከት ረጅም ርቀት ተገዘናል። ጥያቄያችን በትግራይ ክልል ምክር ቤት አስገብተን መልስ ሳይሰጡን ቀርተው ሁለት ዓመት አልፎበት የይግባኝ ጥያቄ አምና አስገብተናል ለፌዴሬሽን ምክር ቤት። የማን ጥያቄ የምትጠይቀው ለክልልህ ነው። በትግራይ ክልል ስራ ላይ ነበር ነው። ለትግራይ ክልል ምክር ቤት አቅርበናል መልስ ሳይሰጠን ጊዜ አለፈ ወቅት አለፈ። ይግባኝ ደግሞ ለፌዴሬሽን ምክር ቤት አስገብታ በዛን ጊዜ እንዲህንበት ጊዜ ክቡር ጉባኤ ቶ የሚተሻገር የፈችም መልስም ህገ መንግስታዊ ስርዓት በሚፈቅደ መልሱ ጥያቄያች ይፈታል ነው አሁንም እንግዲህ አመት ሚጠብቀን ነው የመጣ ነው ራያ ላማጣ በጀቱን የሚያገኘው በትግራይ ክልል በኩል ነው የሚል ውሳኔ በመንግስት በኩል ተላልፏል የሚሉት ጥያቄ አቅራቢዎቹ ይህ አይነቱ የመንግስት ውሳኔ የህዝቡን ህገ መንግስታዊ መብቶች የሚጥስ በመሆኑ በጀቱ በትግራይ ክልል በኩል እንዳይሆን የሚያሳስብ የ145 000 ሰዎች የስምምነት ፊርማ ተሰባስበው ሰኔ 13 ቀን 2015 ዓ ምት ለፌዴሬሽን ምክር ቤት ማስገባታቸውን ጠቁመዋል። ማህበራዊ ተቋማት ሆስፒታል፣ የመንገድ መሰረታዊ የትምህርት ማንኛውም ሰው ሰው በመሆኑ ብቻ ሊያገኛቸው የሚገቡ ከመንግስት መሰረታዊ አገልግሎቶችን ለማግኘት ተቸግረናል። በዚህ ዙሪያ ከፌዴራሉ ገንዘብ ሚኒስቴር ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። እንደተሳካልን ምላሹን የምናካትት ሲሆን፣ ቅሬታ አቅራቢው ኮሚቴ ግን ራያ አላማጣና አካባቢው ከፌዴራሉ መንግስት እስካሁን ምንም አይነት የበጀት ድጎማ እንዳልተደረገለት ገልጿል። የፌደራሉ ገንዘብ ሚኒስቴር የ2016 በጀት አመት የክልሎችን የበጀት ድጋፍ ረቂቅ ድልድል ሲያሳ ሲያሳውቅ ግን በዓመቱ ለክልሎቹ ከተደለደለው 216 ቢሊዮን 74 ሚሊዮን ብር ውስጥ የትግራይ ክልል ድርሻ 12 ቢሊዮን 591 ሚሊዮን እንደሆነ አሳውቆ ነበር። ድልድሉ ራይ ያላ ማጣን ያካት ወይም አያካት ያለው ነገር የለም። የትግራይ ክልል መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሃለፎም በኮሚቴው የቀረበው ጥያቄ ህገ መንግስታዊ ስርዓቱን እየጠበቀ አይደለም ይላሉ። ወደ ፌዴሬሽን ምክር ቤት ከመሄዱ በፊትም ጥያቄው ለትግራይ ክልል መቅረብ ነበረ በት ሲሉም ያክላሉ። በኢትዮጵያ የማንነት ጥያቄ የሚቀርብበት ስርዓት አለ። ጥያቄዎች መነሳት እንደሚችሉ ህገ መንግስት ስርአቱ ይደነግጋል። ማንሳት ይችላለ፣ ጥያቄ ያ ጥያቄ የሚቀርብበት ስርአት ግን አለ። አሁን ለምሳሌ ራያ ማለት የራያ ቆቦ ማዕከል ያደረገ የሰሜን ወሎ አስተዳደር ያለበት አለ፣ የትግራይ ራያ ደግሞ አለ። ራያ አዘቦ፣ ራያ ጨርጨር፣ ራያ ለማጣ ምንላቸው ማለት ነው። እነዚህ የደቡብ ትግራይ አካላት ናቸው። የትግራይ አካባቢዎች በተመለከተ ብቻ ነው መልስ መስጠት እንፈልጋለን። እዛ አካባቢ ጥያቄ አለኝ የሚል አካል ካለ ጥያቄው የሚቀርብበት ስርዓት ወደ ክልል 노은지 스 ወደ ትግራይ ነው የሚቀርበው በየአካባቢ ያሉ ምክር ቤቶች የራሳቸው ውሳኔ ማስተላለፍ መቻል አለባቸው። ከዛ ወደ ትግራይ ቀርቦ ደግሞ ትግራይ ይሄ ጉዳይ አግሜ ሁለት ሺህ አስር ዓመተ ምህረትም ተመሳሳይ ጥያቄ ተመሳሳይ ምላሽ ሰጥቼበት ነበረ እኔ ነው። ስለዚህ ከዚህ ውጭ ያሉ ጥያቄዎች ነገሩ ለመፍታት ያለሙ አይመስለኝም። ሲጀመር ደግሞ ወደ ትግራይ የቀረበ ጥያቄ የለም። ጥያቄውን ካቀረብን ቆይተናል። ሁለት ሺህ አስራ አንድ አካባቢ ዓመተ ምህረት ላይ ነበረ ምላሽ ስናገኝ ስንቀር ህገ እሱን መሰረት አድርገን ነው ወደ ይግባኝ ይሄር ነው የሚል አስተያየት አላቸውና በዚህ ጉዳይ ላይ የእርሰው ምላሽ ዩዘር ስጥልኝ። ሁለት ሺ አስራ አንድ እኔ የደቡብ ትግራይ አስተዳዳሪ ነበርኩኝ ራሴ አስተዳዳሪ ነበርኩኝ። በዚህ በኩል ወደ ትግራይ የቀረበ ጥያቄ አልነበረም፣ አሁንም የለም። እኔም የራያ ተወላጅ ነኝ፣ ራያ አዘወልጅ ነ ያንን ታስታውስ ከሆነ ወደ ኢቲቪ ነበረ ተሰልፈው ይሄዱ ወደ ኢትዮጵያ ተረብይ አሁኑ ኢቢሲ ማለት ያለ ትንደት ወደ ኢቢሲ ይቀርባል የነበረ ጥያቄውን በጥያቄ መለሱ። አቶ ሞገስ በበኩላቸው በፌዴሬሽን ምክር ቤት በ ይግባኝ ስናስገባ ደብዳቤ ለትግራይ ክልል ምክር ቤት ሀያ ሰባት ሺህ አምስት መቶ የሚሆን የሕዝብ ድምፅ ያስገባን መሆናችን በኢትዮጵያ ፖስታ አገልግሎት ድርጅት የተሰጠው የቴምብር ቁጥር አለ። ራሱ የፖስታ አገልግሎት ስትጠቀም የሚሰጠ ቁጥር አለ። ያንን ቁጥር አጣቅሰን በደብዳቤ ጭምር ነው ይግባኝ ያስገባነው። ቁጥሩ እኛ ጋር ማለት ነው። የሚገርም እኮ ሰነድም ጭምር እኮ ፌዴሬሽን ምክር ቤት እኮ ጠፍቶብናል። መጀመሪያ ያስገባነው ሰነድ ኋላ እኮ ስለአስቀመጥ ነው ነው እንደገና ኮፒ አድርገን ሁለተኛ ይግባኝ ስንጠይቁ እኮ አስገብተነዋል። በሌላ በኩል ጥያቄውም ልዩ ፍላጎት ያላቸው የተወሰኑ አካላት እንጂ የብዙሀኑ አይደለም ሲል ሲሉ አቶ ረዳኢ ይከራከራሉ። አካባቢው በሀይል ወረው የያዙት ሀይሎች እያሉ ሰው እያስገደዱ በተለያየ ጫና እንዲፈርም እያደረጉ ነው። በሌላኛው በኩል ደግሞ የት የማስፈርመው ደግሞ በስመ ራያ የሚያቀርቡ አካላት ትክክልም አይመስለኝም። የትግራይ መስተዳደር በትክክል ባልተመለሰበት የራያ አካባቢዎች በተለይ የራያ ጨርጨርና ራያ ለማጣ አካባቢ አብዛኛው ተፈናቃይ ሆኖ በየቦታው ተበትኖ ባለበት በሱ ቦታ ከተለያዩ አካባቢዎች ሰዎች በአውቶቡስም በሌላም እያጓጓ ዙ ሰልፍ በሚያወጡበት ሰዓት በበደል ላይ በደል እየፈጸሙ ነው ያሉ እነዚህ አካላት ሰውን አፈናቅለው ሲያበቁ ሰው ለጥቃት ዳርገው ሲያበቁ ተቀየው ተፈናቅሎ በሌለበት ደግሞ ሌላ ጥያቄ በሱ ላይ ማቅረብ ከሰብአዊነትም ቤትነት የሚሰጥህ አይደለም። ኃላፊነት የጎደለው ነው። አቶ ሞገስ ደግሞ በተደጋጋሚ የተደረጉ ሰልፎች ጭምር ጥያቄው የህዝብ መሆኑን ያመላክታሉ ባይ ናቸው። ኮሚቴ ውስጥ ያለን ሁላችን የራያ ተወላጅ ማጋጣሚ ሆ ማለት ነው። ሌላ ተወላጅም የለምም። ይህንን መልስ የሰጡት ሰዎች ከኛ በላይ ቦታ የወለዱበት ነው። ስለዚህ በመወለድ ራያ የተወለድን ምን ጥያቄው እንደገና የህዝብ ጥያቄ ነው። ህዝቡ ደግሞ በገዛ ፍላጎቱ ማረጋገጫው በአዋጅ ቁጥር ሰባት ህዝባር አስራ ዘጠኝ ሰማንያ አራት ዓመተ ምህረት ይህ ቦታ ወደ ትግራይ በጉልበት ሲካለል ህዝቡ በገዛ ፈቃዱ ተጠይቆ እንዳልገባ አሳምሮ ያውቃል። በነገራችን ላይ የማንነት ጥያቄው ሽን አሰባስበን ስበኝ ሁለት ሺ አስራ አንድ ዓመተ ምህረት በፌዴሬሽን ፔት አስገባን ማለት ጥያቄ ሁለት ሺ አስራ አንድ ተጀመረ ማለት አይደለም። በሺ ዘጠኝ መቶ ሰማንያ አራት በመንግስት ከመጥረቁ በፊት አስገድደው ካስገቡን ጊዜ ጀምሮ ህብረተሰቡ ባገኙ አጋጣሚ ሁሉ ተቃውሞ አካባቢው አካባቢው ደጋግሞ የማንነት ጥያቄዎች የሚነሱበት አከራካሪ ቦታ ሆኖ ቀጥሏል። የፌዴሬሽን ምክር ቤትን ምላሽ ለማግኘት ጥረት እያደረግን ሲሆን እንደተሳካለን ይዘን እንመለሳለን። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። ያዳመጣችሁት የምትገኘው ከአሜሪካ ድምፅ እየተላለፈ የሚገኘውን የአርብ ምሽት ዝግጅታችን ነው። አድማጮቻችን፣ የመጀመሪያው ምዕራፍ ስርጭታችን በዚህ አብቅቷል። የሁለተኛው ምዕራፍ የመጀመሪያ መሰናዶ በትግራይ ክልል በተጣሉና በተቀበሩ ተተኳሾች ፍንዳታ የነዋሪዎች ሕይወት እየተቀጠፈ ስለመሆኑ ያውሳል። በትግራይ ክልል በተጣሉና በተቀበሩ ተተኳሾች እስካሁን በተሰበሰበ ሪፖርት የ143 ሰላማዊ ዜጎች ሕይወት እንዳለፈ የክልሉ የፈንጂ አምካኝ ቡድን አስታውቋል። ጉዳቱ በሕፃናትና በሴቶች ላይ በዝቶ እንደሚታይ የጠቀሰው ቡድኑ አሁንም ጥቂት በማይባሉ የክልሉ ቦታዎች ተተኳሾች በመኖራቸው ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀርቧል። ሞልጌታ ጽባ ዝርዝሩ ይነግረናል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻም ካሁን በፊት ባወጣው ሪፖርት በትግራይ ክልል በተቀበሩና በተጣሉ ተተኳሾች በተለይ በሕፃናትና በሴቶች ላይ ጉዳት እየደረሰ እንደሆነ ከሰብአዊ እርዳታ ሰራተኞች መረጃ ማግኘቱ ገልጾ ነበር። ባለፈው የካቲት ወር በክልሉ ሰሜናዊ ምዕራብ ዞን አደ ሀገራዊ አካባቢ ሁለት ቦታዎች እንዲሁም በክልሉ ማዕከላዊ ዞን እገላ ወረዳ ሁለት ቦታዎች ተጥለው የነበሩ ተተኳሾች ፈንድተው የሶስት ሰዎች ህይወት ማለፉና ሌሎች ብዙ ሰዎችን ማቁሰሉን ለአብነት የጠቀሰው ማስተባበሪያ ቢሮው ከክልሉ የፈንጅ አምካኝ ቡድን ጋር በመቀናጀት የህብረተሰቡን ግንዛቤ ለማሳደግ እየሰራ እንደሆነ ገልጿል። በትግራይ ክልል የማህበራዊ ጉዳይና መልሶ ማቋቋም ቢሮ የሰብዓዊ የፈንጅ ማምከን ቡድን አስተባባሪ አቶ ተስፋይ አብርሃም የቅርብ ጦርነት ተከትሎ በክልሉ የተለያዩ ቦታዎች በተጣሉና በተቀበሩ ተተኳሾች እስካሁን በተሰበሰበ ሪፖርት የ143 ሰላማዊ ዜጎች ህይወት ማለፉን ተናግረዋል። ከእነዚህም የሚበዙት ሰለባዎች ህጻናት ና ሴቶች እንደሆኑ አስተባባሪው አክለው ገልጸዋል። አሁን በአጠቃላይ በትግራይ ላይ በተካሄደ ጦርነት መጠነ ሰፊ ጉዳት በህብረተሰቡ ላይ እየደረሰ እንዳለ ነው ማረጋገጥ የቻል ነው። በዚህ መሰረት ባደረግናቸው ምዕራብ ትግራይና ደቡብ ትግራይ ሳይጨምሩ በስድስት ዞኖችን እስካሁን ወደ አንድ መቶ አርባ ሶስት ሰዎችን ሞተዋል። ጉዳት የደረሰባቸው ደግሞ ስድስት መቶ ስልሳ ሁለት ናቸው። ይሁን እንጂ ይህንን ግምት እኛ ባለን የሰው ኃይልና ማተሪያል ውሱን እንቅስቃሴ ያረጋገጥ ነው እንጂ የደረሰውን ጉዳት ከዚህ በላይ ሊሆን እንደሚችል ብዙ እጥፍ ሊሆን እንደሚችል መገመት ይቻላል። አሃዛዊ የጉዳት መረጃው ከሰላም ስምምነቱ በኋላ የተጠናቀረ እንደሆነ የገለጹት አቶ ተስፋይ ከሰላም ስምምነቱ በፊት በተቀበሩና በተጣሉ ተተኳሾች ጉዳት ይደርስ እንደነበረም ተናግረዋል። ሀይለማርያም ይላው የ15 ዓመት ታዳጊ ነው። የቆላ ተንቤን ወረዳ ጎሮሮ ቀበሌ ነዋሪ ሲሆን ባለፈው ግንቦት 16 ቀን 2015 ዓ ም ከአባቱ ጋር በእርሻ ሥራ ላይ እያለ ተቀብሮ በነበረ ተተኳሽ ጉዳት ደርሶበት በመቀለ አይደር ሪፈራል ሆስፒታል ሕክምናውን እየተከታተለ እንዳለ አግኝተነዋል። ወላጅ አባቱ አቶ ሚላው ገብረ ማርያም ነው። አነን ሐረስኩ ነይረ ንሱ መጸጋዕታና ጸጋጋ ነባረወ ነይሩ። በወቅቱ እኔ እያረስኩ ነበር። ልጄ ከኋላ እየተከተለ በጉልጓሉ ሥራ እያገዘኝ ነበር። በያዘው ዶማ ሲቆፍር የፍንዳታ ድምፅ ሰማን። በፍንዳታው የግራ እጁ እንደምታየው ተቆርጧል። ግንባሩና ጭኑ አካባቢም ተመቷል። ለሁለት ዓመት በዘለቀው ጦርነት ከባድ ውጊያ የተካሄደበት አካባቢ እንደነበር ያወሱት አቶ ሚላው ከአሁን በፊትም በአካባቢው ተቀብሮ የነበረ ተተኳሽ ፈንድቶ አንድ ልጅ ሲሞት የሌላን ልጅ የአይን ብርሃን ደግሞ አጥፍተዋል ብለዋል። በትግራይ ክልል ማህበራዊ ጉዳይና መልሰው ማቋቋም ቢሮ የሰብአዊ የፈንጅ ማምከን ቡድን አስተባባሪ አቶ ተስፋይ አብርሃም በርካታ አካባቢዎች ገና ከተተኳሾች አለመጽዳታቸው ገልጸው፣ ከመስከረም በኋላ የማምከኑ ስራ በይፋ ሊጀመር እንደሚችል ጠቁመዋል። እስካሁኑ የዳሰሳ ስራ ትኩረት የተደረገው ግን በትምህርት ቤቶች ላይ እንደሆነም ተናግረዋል። የትግራይ የትምህርት ቢሮ ሓላፊ ዶክተር ኪሮስ ጉዑሽ ሓደ ሽሕን ሸውዓተ ቤትን እስራን ዝኸውን እስካሁን ድረስ በ1720 ትምህርት ቤቶች ዳሰሳ ተካሂዷል። የተቀበሩ እንዲሁም በገላጣ መሬት ላይ እና በሳር ውስጥ የተጣሉ ከ8500 በላይ ልዩ ልዩ ተተኳሾች ተገኝተዋል። እነዚህን ከየትምህርት ቤቱ አጽድተናል። ባልመከኑ ተተኳሾች የሚደርሰው ጉዳት በተለይ በሴቶችና በሕፃናት ላይ የበዛ እንደሆነ አቶ ተስፋይ አስረድተዋል። አብዛኛዎቹ በብዛት የሚገኝባቸው ውጊያ በተካሄድባቸው ቦታዎች ናቸው። የውጊያው መጠን ግን ስናየው አሁን በመላው ትግራይ ነው የተካሄደው። ስለዚህ መጠኑ እዚህ ቦታ ሊቀንስ ሊጨምር ይችላል እንጂ ይሄ ቦታ ንጹህ ነው፣ ይሄ ቦታ ከፈንጅና ተተኳሽ የጸዳ ነው ብለህ መገመት አይቻልም። መጠኑ ከባድ ውጊያ በተካሄደባቸው የበለጠ ተተኳሾችን አላማቸው ሳይመቱ የከሸፉ እንዳሉ፣ ስለዚህ እነዚህ አደጋ የሚያደርሱ ናቸው። አንዳንድ ቦታ ደግሞ ሳሳ ያለ ሁኔታ ሊኖር ይችላል። በአጠቃላይ ግን ከሌላው ጊዜ በተለየ ከዚህ በፊት በተካሄዱ ጦርነቶች በተለየ በምሽግና በወታደራዊ ካምፖች ብቻ ሳይሆን በእርሻ ቦታ፣ በኤሌክትሪክ ቦታ፣ በጤና ጣቢያዎች እና በትምህርት ቤቶች የሚገኝ ነው። አንዳንድ ምሳሌዎችን ማየት ይቻላል። ሸዋት ተጉም በምንለው ቦታ በምንሄድበት ጊዜ መጽሐፍና ተተኳሽ አንድ ላይ ነው ያገኘ ነው። ስለዚህ እዚህ ቦታ የተሻለ ነው የምትለው አይደለም። ከተማው ሳይቀር መቀለ ራሱ በተተኳሾች የተበከለ ነው። የተበከለበት ሁለት ምክንያት ነው። አንደኛ በድሮን በአውሮፕላን የተጣሉ ግን ደግሞ ያልተተኮሱ ቦምቦች አሉ። ሁለተኛ ከየገጠሩ ህብረተሰቡ ለጥቅም ብሎ በብረት በኪሎ ስለሚሸጥ ወርክሾፖችን ለመስራት አሁንም በየቦታው፣ በየብረታ ብረቱና ወርክሾፖችን የተቀመጡ እንዳሉ ማየት ይቻላልና ይሄ ቦታ የተሻለ ነው የምትለው ነገር እንደሌለ ማረጋገጥ ይቻላል። ህብረተሰቡ በየአካባቢው የተጣሉና የተቀበሩ ተተኳሾች ሲያገኝ አንዳችም የመነካካት ሙከራ ሳያደርግ ለሚመለከተው የጸጥታ አካል ማሳወቅ እንደሚኖርበት አቶ ተስፋይ አሳስበዋል። ማህበረሰቡ አሁንም ቢሆን የማያውቃቸው ነገሮችን፣ ለአይን ማራኪ የሆኑ ነገሮች፣ አብለጭላጭ የሆኑ ነገሮች እና የማያውቃቸው ነገር አንድ እንዳይነካ፣ ሁለት የማያውቀው ነገር ካለ አካባቢው አደጋ ላይ ያመጣለት ስለሚችል አካባቢው ላለው የመስተዳደር አካላት የጸጥታና ፖሊስ፣ እንዲሁም የፈንጂ አምካኝ ባለሙያዎችን ጥቆማ መስጠት፣ ያ ባለሙያ እስከሚያነሳቸው ምልክት በማድረግ ሌላ ሰው እንዳይነካቸው፣ ለጎረቤትም ጭምር ለህፃናትም እንዳይነኩት ጥንቃቄ መውሰድ አለበት። እሱም ጥንቃቄ መስጠት ይገባዋል። በመቀለ አይደር ሪፈራል ሆስፒታል ባልመከነ ተተኳሽ ፍንዳታ ጉዳት የደረሰበት ልጃቸውን እያሳከሙ ያገኘኋቸው አቶ ሚላው ህዝብ ያለ ስጋት በነፃነት እንዲንቀሳቀስ በተለይ ጦርነቱ የተካሄደባቸው አካባቢዎች በፈንጅ አምካኝ ባለሙያዎች በሚገባ ተፈትሸው የሚጸዱበት አስተማማኝ አሰራር በአፋጣኝ እንዲዘረጋ ጥሪ አቅርበዋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም። ሙሉጌታን ለቀደመው ዘገባ አመሰግናለው። እኛ ወዳነልበት ዩናይትድ ስቴትስ ስንመለስ፣ ዩናይትድ ስቴትስ የህንዱን ጠቅላይ ሚኒስትር በከፍተኛ ድምቀት በተቀበለችበትና ባስተናገደችበት ወቅት የሰብአዊ መብትና ዲሞክራሲያዊ እሴቶች ጉዳይ ወደ ጎን ተትተዋል የሚለውን ነቀፌታ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደንና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አስተባብለዋል። የህንዱ ጠቅላይ ሚኒስትር በትናንትናው እለት ለዩናይትድ ስቴትስ የጋራ ምክር ቤት ንግግር አድርገዋል። በዋይት ሐውስም የክብረ እራት ግብዣ ተደርጎላቸዋል። የዋይት ሐውስ ዘጋቢያችን ፓትሲ ዊድኮዋራ የላከችውን ሪፖርት እንግዲህ ወልዴ እንደሚከተል ያቀርበዋል። ፕሬዚደንት ባይደን የህንዱን ጠቅላይ ሚኒስትር ትናንት በዋይት ሐውስ በተቀበሉበት ወቅት በሁለቱ ሀገራት መካከል ያለውን የጠነከረ ግንኙነት በተመለከተ አጽንኦት ሰጥተው ተናግረዋል። በዩናይት ስቴትስና በህንድ መካከል ያለው ግንኙነት በ21ኛው ክፍለ ዘመን ጎልቶ የሚታይና ተጽዕኖ ፈጣሪ ግንኙነት እንደሆነ ቀድሞውንም አምን ነበር። ሞዲም በዓለም አዲስ የግንኙነት ሥርዓት ቅርጽ በመያዝ ላይ ነው በማለት የፕሬዚደንት ባይደንን መልእክት አስተጋብተዋል። በዚህ ወቅት የህንድና የዩናይት ስቴትስ ወዳጅነት መላው ዓለምን ለማጠናከር ጉልህ ሚና አለው። ዩናይትድ ስቴትስ ከሩሲያ ጋር ውዝግብ ውስጥ ባለችበት ሁኔታና ከቻይና ጋርም ያላት ውጥረት እየጨመረ ባለበት በዚህ ወቅት በዓለም ህዝብ ብዛት ቀዳሚ የሆነችው ህንድ በዋሽንግተን አስተዳደር ሙገሳን እየተሸራት ይገኛል። ተቺዎች እንደሚሉት ዋሽንግተን ይህን በማድረግ ላይ ያለችው የሰብዓዊ መብት ጉዳይን ወደ ጎን ቸል በማለት ነው። ባይደን በዚህ አይስማሙም። ዩናይትድ ስቴትስ ከቻይና ጋር ያላት ግንኙነት ከህንድ ጋር እንዳላት ግንኙነት አንድ አይነት ያልሆነበት ዋናው ምክንያት በዩናይትድ ስቴትስና በህንድ መካከል ከፍተኛ የሆነ መከባበር በመኖሩ ነው። ምክንያቱም ሁለቱም ዲሞክራሲያዊ አገሮች ናቸውና። ሞዲም በበኩላቸው መንግስታቸው ዕዳጣን ማኅበረሰቦች ላይ ጥቃት ያደርሳል፣ እንዲሁም የተቃዋሚዎችን ድምፅ ያፍናል መባሉን አስተባብለዋል። ህንድና ዩናይትድ ስቴትስ ሁለቱም ሀገራት ዴሞክራሲ በዘረመላችን ውስጥ ያለ ነገር ነው። ጥልቀት ያለው ዲሞክራሲ መንፈሳችን ነው። ዲሞክራሲ በደም ስራችን ውስጥ ይዘዋወራል። ባይደን ከህንዱ ጠቅላይ ሚኒስትር ጋር በሚኖራቸው ቆይታ የሰብአዊ መብት ጉዳዮችን እንዲያነሱ ሰባ የሚሆኑ የምክር ቤት አባላት ጠይቀው ነበር። ከእነዚህ አንዱ የዲሞክራቲክ ፓርቲው ሴናተር ቤን ካርዲን ናቸው። It's a very important relationship with the United States. ከዩናይትድ ስቴትስ ጋር ያለው ግንኙነት በጣም አስፈላጊ ግንኙነት ነው። ግን ደግሞ እኛ ካሉን ሴቶች አንጻር ማየት አለብን። ህንድ የዜጎቿን ሰብአዊ መብት መጠበቅን በተመለከተ ብዙ መስራት ይጠበቅባታል። ይህም ሆኖ ሞዲ ለሁለቱ የዩናይትድ ስቴትስ ኮንግሬስ ምክር ቤቶች የጋራ ጉባኤ ንግግር እንዲያደርጉ ተጋብዘዋል። ይህም ለውጭ አገር መንግስታት መሪዎች የሚሰጥ ታላቅ ክብር ነው። ሞዲ ለጋራ ምክር ቤቱ ሁለት ጊዜ ንግግር ያደረጉ የመጀመሪያው የህንድ ጠቅላይ ሚኒስትር ናቸው። ሞዲ በንግግራቸው በሚሊዮን ስለሚቆጠሩት ህንድ አሜሪካውያን ጉዳይ በተለየ አንስተዋል። ሰም ኦፍ ደም ሲል ፕሮድሊ ኢን ዲስ ቼምበር፣ አንዳንዶቹ በዚህ ምክር ቤት ውስጥ በኩራት ተቀምጠው ይታያሉ። ከበስተኋ ላይም አንዷ ይገኛሉ። ታሪክ ሰርተዋል። ሞዲ በተጨማሪ በመከላከያና በአዲስ ቴክኖሎጂዎች ዙሪያ ትኩረት ሰጥተው ተናግረዋል። ትናንት ሐሙስ ማታም በዋይት ሐውስ የክብር እራት ግብዣ ተደርጎላቸዋል ሥጋ ለማይበሉቱ የተዘጋጀውን የአትክልት እራት ተጋብዘዋል እንግዲህ ወልዴና አመሰግናለሁ በመቀጠል ደግሞ በምዕራብ ወለጋና ከማሽ ዞኖች መካከል ለወራት የተቋረጠው የትራንስፖርት አገልግሎት ስለ መጀመሩ የሚያወሰውን ዘገባ እናሰማችኋለን በኦሮሚያ ክልል በምዕራብ ወለጋ ዞንና በቤንሻንጉል ጉሙዝ ክልል ካማሺ ዞን መካከል ለአራት ወራት ተቋርጦ የነበረው የትራንስፖርት አገልግሎት እንደተጀመረ የአካባቢው ነዋሪዎችና የካማሺ ዞን ኮሚኒኬሽን መምሪያ ኃላፊ ገልጸዋል። ስለ ጉዳዩ ለአሜሪካ ድምፅ የተናገሩት የአካባቢው ነዋሪዎች መሰረታዊ የፍጆታ ሸቀጦች በጸጥታ ኃይሎች እጀባ እየገቡ እንደሆነ ገልጸው እጥረት መኖሩንም አመላክተዋል። የዞኑ ኮሚኒኬሽን መምሪያ በበኩሉ የትራንስፖርት አገልግሎት መጀመሩን አረጋግጦ አሁንም ቀሪ ተግባራት መኖራቸውን አስታውቋል። ናኮር መልጋ ዝርዝሩ ይነግረናል። በኦሮሚያ ክልል ምዕራብ ወለጋና በቤኒሻንጉል ጉሙዝ ካማሽ ዞኖች መካከል ለበርካታ ወራት ተቋርጦ የነበረው የትራንስፖርት አገልግሎት እንደተጀመረ የአሜሪካ ድምፅ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል። በአካባቢው በነበረው የጸጥታ ችግር ለአራት ወራት ተቋርጦ የነበረው የትራንስፖርት አገልግሎት ባለፈው ሳምንት ውስጥ እንደተጀመረ በስልክ የተናገሩት አቶ ግርማ ጀርሞሳ የተባሉ የካማሺ ነዋሪ መሰረታዊ የፍጆታ ሸቀጦችን ማስገባትም መጀምሩን አመልክተዋል። የገባ ነገር የሸቀጥ ሸቀጥ ሁሉም ገብተዋል። ለምሳሌ ምን ምን ገብቷል? ሳሙና፣ ዱቄት፣ በቃ የሸቀጥ ሁሉም ገብተዋል። ችግሩ የተወሰነ ቀርፈዋል። በዚህ ሳምንቱም ይመጣል፣ እየጠብቅን ነው። እያሸገ ያለ ሽንኩርት ገበያ ላይ ጥራት አለው እንጂ ሸቀጡ እየገባ ነው። ይጃባው ቢቀጣል አሪፍ ነው። ለደህንነታቸው ስጋት ሊሆን እንደሚችል በመጠቆም ስማቸው እንዳይጠቀስ የጠየቁ ሌላዋ የካማሽ ነዋሪ የፍጆታ ሸቀጦቹ መግባት ቢጀምሩም አሁንም እጥረት እንዳለ አልሸሸጉም። ባለፈው በጀባ የመጡ ትንሽ ግባቶች ነበሩ። መሰረታዊ ፍላጎቶች አንድ ቀን ብቻ ነው ታጅቦ የመጡ። ከዛ በኋላ ምንም የተሻሻለ ነገር የለም። ቢመጣም ያው ነው በበቂ ሁኔታ አይደለም የመጣው። ያው ማህበረሰቡን የሚያዳርስ ነገር አይደለም የመጣው። በጣም ጥቂት ናቸው። ጤፍ የተወሰነ ገብቷል። ያው ኪሎ መቶ ብር መቶ አምስት መቶ አስርም ይላሉ። ሽንኩርት ነው መቶ ሰላሳ መቶ አርባም ይላሉ። እንግዲህ እነዚህ ናቸው ለጊዜው የገቡ። እርሳቸውን ጨምሮ ሌሎችም ነዋሪዎች ለወባ በሽታ እየተጋለጡ እንደሆኑ የገለጹት አስተያየት ሰጭዋ የሕክምና ቁሳቁሶችና መድኃኒት እንደ ፍጆታዎቹ ወደ ካማሺ ባለመግባታቸው መጪውም ክረምት ከመሆኑ አንጻር በእጅጉ እንደተቸገሩ ተናግረዋል። በተጨማሪ መድኃኒት አብሮ መምጣት ነበረበት። ያው ህዝቡ እያለቀ ነው እንግዲህ በወባ። እኔ ራሱ አሁን ተኝቼ ነው የምደውሉ ማናግርህ ያለው። ወባ በጣም እያስቸገረን ነው። አራተኛ ዙር ነው የምያዘው እኔ። የለም መድኃኒት፣ መድኃኒት ባለፈው ካሶሳ ይመጣል ተብሎ ነበረ አልመጣም። እንግዲህ ዛሬም ይመጣል እየተባለ ነው፣ በወሬ ደረጃ እየመጣ ነው ግን አልደረሰም እዚህ። የካማሽ ዞን ኮሚኒኬሽን መምሪያ ኃላፊ ተወካይ አቶ ጀርሞሳ ተገኝ መሰረታዊ የፍጆታ እቃዎች ባለፈው ሳምንት ሰኔ ዘጠኝ ሁለት ሺህ አስራ አምስት ዓመተ ምህረት ከምራብ ወለጋ ዞን ወደ ካማሽ በመንግስት ኃይሎች እጀባ መግባት መጀመራቸውን አረጋግጠዋል። ለአራት ወራት ተቋርጦ የነበረው የትራንስፖርት አገልግሎት መጀመሩ ለህብረተሰቡ ጊዜያዊ መፍትሄ እንደሆነም የገለጹት አቶ ጀርሞሳ የእጀባ አገልግሎቱ መንገዱ ከስጋት ነፃ እስኪሆን ድረስ እንደሚቀጥል አመልክተዋል። ጥር ወር አካባቢ ነው ተሽከርካሪ መቆራረጥ የተጀመረ የከማሽ ዞን እና ሚራ ባላ ጋር መካከል፣ እና መጋቢት ወር አካባቢ ደግሞ ሙሉ በሙሉ ተቋርጦ እንቅስቃሴ የቆመበት ሁኔታ ነው ነበረ ከሰኔ ዘጠኝ ጀምሮ በኢጀበም ቢሆን አስቤዛዎች ወደ ከማሽማ ይካል የማጓጓዝ ስራ የተጀመረበት ሁኔታ ነው ያለ። ስለዚህ እነዚህ ነገሮች አባርታችን ነው የምንለው። የተቆረጠለት ቀን ባይኖርም ኢጀባ አሁን ስራዎች ጀምሮ በሱቅ ሙሉ በሙሉ ያሉ የፍጆታ እቃዎች የተሟላ ባይሆንም ያው እንደ ነጋዴዎች ፍላጎት የሚገዙት እቃ በኢጃባ በመንግስት ይገዛ አድርጎላቸው ወደ ከመሽ ከተማ በማስገባት ላይ ነው የሚገኙ። አቶ ጀርሞሳ ከነዋሪዎች በሚነሱት ጥያቄዎች ዙሪያም በሰጡት ምላሽ ማህበረሰቡ የዋጋ ንረት ለመስተካከል የሚለው አንደኛ አሁን ለመጀመሪያ ጊዜ ነው፣ ከሰኔ ዘጠኝ ጀምሮ አገልግሎት የተጀመረው። ይሄ ደግሞ እንግዲህ ለረጅም ወረት ተስተጓጎለ። ችግር ይፈታል ተብሎ በእንትን ባይደረግም ያው ያስታግሳል የሚል እምነት አለ። ሙሉ በሙሉ ደግሞ ሸቀጣሸቀጦች ሸቀጦች ላይ አጭር ጊዜ ውስጥ ማስተካከያ ለመውሰድ አስቸጋሪ ነው የሚሆነው። ለአሁኑ ግን ማህበረሰቡ ከዚህ በፊት ከነበረው ችግር ውስጥ ታላቆ አሁን የተሻለ ግብአት አገኝተዋል የሚል ሀሳብ ነው የሚኖር። በተለይ ከወባ በሽታ መድኃኒት እጥረት ጋር ተያይዞ ለሚነሳው ቅሬታ የኮሚኒኬሽን መምሪያ ኃላፊ ተወካዩ አቶ ጀርሞሳ ችግሩን ለመፍታት የሚመለከታቸው አካላት ርብርብ እንዲያደርጉ ጥሪ አቅርበዋል። በዞኑ በሁለት ዓመት መካከል በጸጥታ ችግር ምክንያት ተቋማት ስለወደመ ከተቋማት ጀምሮ ቁሳቁስ የለም። ከዚህ ውስጥ ደግሞ አሁንም ያለ ራሱ ተጠግኖ ወደ ስራ ለማስገባት መድኃኒት ጥሬት ስላለ መንግስታዊ እና መንግስታዊ ያልሆኑ ተቋማት ዞኑ ላይ አስፈላጊው ድጋፍ አሁን በእጃባም ይሁን የሸቀጠ ሸቀጠ ላይ የተጀመረው መድኃኒት ድጋፍ ላይም እንደ መንግስት የመድኃኒት ድጋፍ አድርጎ በአምስቱ ወረዳ ላይ ፍትነት ካልተሰራ ራሴ አስቸጋሪ ስለሚሆን ቢሆን የትራንስፖርት አገልግሎቱ ተቋርጦ የነበረው የኦሮሞ ነጻነት ሰራዊትን ማስፈራሪያና ዝርፊያ በመስጋት እንደነበረ አንዳንድ የአካባቢው ነዋሪዎችና ነጋዴዎች ቢገልጹም የሸማቂ ቡድኑ ዓለም አቀፍ ቃል አቀባይ ኦዳትርቢ ከዩናይትድ ስቴትስ ቨርጂኒያ ተጠይቀው ታጣቂዎቻቸው የዘጉት መንገድ እንደሌለና ና ዝርፊያም እንደማይፈጽሙ ጠቅሰው ማስተባበላቸው ይታወሳል። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ሰለሞን ታምሩ በበኩላቸው የመንግስት ኃይሎች ወደ አካባቢው እንደሚሰማሩና አገልግሎቱም እንደሚጀመር ቀደም ሲል ያስታወቁ ቢሆንም አሁን የትራንስፖርት አገልግሎቱ ከመጀመሩ ጋር ተያይዞ ከዞኑ ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮሩ እናመሰግናለን። ከአሜሪካ ድምፅ የአርብ ስርጭታችን ይቀጥላል። በመቀጠል ደግሞ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል አውደ ትርኢት ወይም ፌስቲቫልን የተመለከተ ዘገባ እናሰማችኋለን። የትውልድ ኢትዮጵያውያን አመታዊ መገናኛ ሆኖ የቆየው በሰሜን አሜሪካ የኢትዮጵያን ስፖርትና ባህል አውደ ትርኢት ፌስቲቫል ዘንድሮ አርባኛ አመቱን ይደፍናል። ይህን ልዩ አውደ ትርኢት እንድታሰናዳ የተመረጠችው ከተማ ደግሞ ዳላስ ናት። ከአንድ ሳምንት በኋላ የሚጀመረው ፌስቲቫሉ ግዛቶችን ከወከሉ የእግር ኳስ ቡድኖች ግጥሚያ ጎን ለጎን የተለያዩ ባህል፣ ንግድና ሰብአዊ ድጋፎች ላይ ያተኮሩ ክንውኖችን ያስተናግዳል ተብሎ ይጠበቃል። ወደ አዘጋጇ ከተማ ዳላስ ደውለን የዋዜማ ዝግጅቶችን ይዘት ለመቃኘት ሞክረናል። የፌዴሬሽኑ የሕዝብ ግንኙነት ኃላፊ አቶ እያዩ ዘነበ የመዳረሻ ዝግጅቶች በምን ሁኔታ ላይ እንደሚገኙ ቀድሞ ይነግሩናል። እዚሁ ዳላስ ነው ያለው። እኔ ዝግጅቱ እዚህ ባለው ኮሚኒቲ እና ሁለት ቲሞች አሉን እዚህ ዳላስ። አሁን እንደውም በምንነጋገርበት ጊዜ ትሬኒንግ የሚያደርጉበት ቦታ ላይ ሆኜ ነው ይ ኢንተርቪ የምሰጠው። በጣም ትልቅ ዝግጅት ነው ያለው። አርባኛ ዓመታችን ነው። እንቅስቃሴው ጥሩ ነው። ሆቴሎች በብዛት ቡክ ተደርገዋል። አሁን እንደውም ሶስት ሆቴል ሞልቶ ወደ አራተኛው ሆቴል ሰዎች እንትን እያደረጉ ነው። ብዙ ፎን ኮሎች አሉ ስለ ዝግጅቱ የሚጠይቁ አንዳንድ ሰዎች ከየአካባቢ ከኢትዮጵያ ጭምር ነው ስልኮች እያስተናገድን ያለ ነው እና ከምናስበው በላይ ጥሩ አይነት ዝግጅት ይካሄዳል ብለን ነው የምናምነው። እንግዲህ ይሄ ፌስቲቫል ትልቁ የትውልድ ኢትዮጵያውያን መገናኛ መድረክ እንደመሆኑ ከስፖርት ባሻገር ባህልና ንግድን የተመለከቱ የጎንዮሽ ክንውኖችም ሲደረጉበት ቆይተዋል። ዘንድሮ ላይስ ይሄን በተመለከተ ታደርጎ አስባችኋል? እንግዲህ የዘንድሮን ትንሽ ለየት የሚያደርገው አርባኛ ዓመታችን ነው የምናከብረው። የድሮ ተጫዋቾች፣ ያለፉ ተጫዋቾች፣ ከስራ አስኪያጅ ኮሚቴ ያገለገሉ፣ ከቦርድ ያገለገሉ ብዙ ሰዎች የሚታደሙበት ነው እና ለየት ያለ ነገር የሚያደርገው ደግሞ ይሄን ህዝቡ በጣም እየተንቀሳቀሰ ነው። እኛ ምንድን ነው ኢትዮጵያችኖችን ማገናኘት ይህን ስለምናደረግ፣ ይሄ መድረክ ትልቅ ስለሆነ፣ መለዋለም ማለት ከኢሮፕ፣ ከአፍሪካ፣ ከሳውዝ አፍሪካ፣ ከኢትዮጵያ ጠቅላላውን ነው፣ ከዛ አካባቢ ሁሉ ብዙ የሚመጡ ሰዎች እንዳሉ እናውቃለን። እና የበጎ አድራጎት ድርጅቶች አሉ፣ ድንኳኖች ለምሳሌ ያህል ባወጣ ነው በወብሳይቱ ላይ በወጣ በሶስተኛው ቀን ነው ያለቀው። እና አንዳንድ ሰውም እንዲሁም ሳይሰማ ነው ያለቀው። ያው ፈርስ ካም ፈርስ ሰርቭ ነው የምናደርገው። በዛ መሰረት ፎርካስቱ እንደሚያሳየን ከሆነ ትልቅ ዝግጅት እንደሚሆን ነው። እኛም እዚህ እንግዲህ በየቦታው ያለን የስራ አስኪያጅ ኮሚቴ አባሎች እና የቦርድ አባሎች፣ እንዲሁም ደጋፊዎቻችን የሚታደመውም ሰው አብሮ ተፍ ተፍ እያለ እና እየረዳን ነው ያለ ነው። ጥሩ አይነት ሁኔታዎች ነው እንግዲህ የምንመለከተው። ዘንድሮ እንግዲህ ፌስቲቫሉ የሚዘጋጅበት ስፍራ ዳላስ ቴክሳስ ነው። ዳላስ እንዴት ተመረጠች? ከዚሁ ጋር ተያይዘው ፌዴሬሽኑ የዛሬ አርባ ዓመት የተጸነሰባት ስፍራ ሂውስተን ቴክሳስ ከመሆኗ ጋር ተያይዞ በዚያ የሚኖሩ ትውልደ ኢትዮጵያውያን የዘንድሮ ፌስቲቫል አዘጋጅነት የሂውስተን ሊሆን እንደሚገባ ይናገራሉ። እስቲ የነበረውን ሂደት ያጫውትኝ ዳላስ እንዴት እንደተመረጠች። እንግዲህ ዳላስ የተመረጠበት አንድ ትልቁ መስፈርት ምንድን ነው? ያው ኢስት እና ዌስት እያልን ነበረ የምንሄደው ባለፉት። ከኮቪዱ በኋላ ግን ነው ተደጋግመን ወደ ዌስትም ሄደናል፣ ሁለት ጊዜ ሄደናል ማለት ነው። ያ ነገር እንደ ሜዳ እንዴት ነው የምናገኘው፣ ነገሮች ተመቻችተዋል ወይ በሚለው አይነት መንገድ ነው የምንሄደው። ዳላሱ ግን የሆነበት ምክንያት ምንድን ነው? ያው እንደሚታወቀው ብዙ የኢትዮጵያን እና ትውልድ ኢትዮጵያን የሚኖርበት ቦታ ነው። ኑሮውም ትንሽ የሆነ ኢኮኖሚካሊም ጥሩ ነው ያለው ረከስ ይላል ከሌላው አካባቢ። የምናዘጋጅበት ሲቲው ትንሽ ድጎማ ስላደረገልን የንግድ ቤቶችም ብዙ የኢትዮጵያ ንግድ ቤቶችም እዚህ ስለሚገኙ ያ ያ ሁሉ ነገር አመቺ ሆኖ ነው የተገኘው እና ለፍላይትም ከየስቴቱ የሚመጡት እዚህ ሴንትራል ስለሆነ ቦታው ለፍላይትም ቀላል ነው። ያን ያን በመመልከት ነው ወደዚህ እንዲሆን ያደረግነው እና እንዳልከው ሂውስተንም ቢሆን ጥሩ ነበር የሚባል ሁኔታ ነበረ፣ ግን አይተን ይሄኛው ለፌዴሬሽኑም አመች ሆኖ እና ኢኮኖሚካልም የማይጎዳ ስለሆነ ወደዚህ ልንመጣ ችለናል። ፌስቲቫሉም ሆነ ፌዴሬሽኑ በንጽጽር በዚህ ሀገር ካሉት የትውልድ ኢትዮጵያውያን ተቋማትና ክንውኖች አንጋፋው ነው ማለት ይቻላል። በእድሜው ልክ የነበረውን አበርክቶ ሲመዝኑት ምን ይሰማውታል? ከአሁኑ በላይ ደግሞ የተሻለ ደረጃ ላይ እንዲደርስስ የትውልድ ኢትዮጵያውያን ተሳትፎ ምን ሊሆን ይገባል ብለው ያስባሉ? እንግዲህ እኔ እንደው በእይታ እንደምመለከተው ምንድን ነው ይሄም ፌዴሬሽን እዚህ ሊያደርሰው የቻለ ደጋፊዎች እና ኢትዮጵያውያን ናቸው እና ይሄ ከምንም ነገር የጸዳ ድርጅት ነው። ዋናው ዓላማችን ምንድነው? ብሪንግ ኢትዮጵያን ቱጌዘር ኢትዮጵያኖችን ማገናኘት ነው የያዝ ነው እና ይህን ጥሩ አድርጎ ህዝቡ ጠንቅቆ አውቋል እና በዛ መሰረት እንደ እንዴት ልበለው እንደ መካ ልበለው በዛ ማለት ይቻላል እና ከየ አካባቢው እንደው ብዙም እንኳን ፕሮሞሽን አያስፈልገውም። ልክ ጁላይ ላይ እንደሚሆን ስለሚያውቅ መቼ ነው የት ነው ከተማው ብሎ ነው ሰው የሚጠይቀው እና አሁን እንደውም በጣም የሚገርመው ነገር እዚህ የተወለዱ እዚህ ያደጉ ልጆች ሁሉ በናፍቆት የሚጠብቁት ነገር በመሆኑ በጣም ደስተኞች ነው። እነን ያለ ነው እና ያከናወነው ነገር ደግሞ ወደኋላ ሄደን ስናየው ኢትዮጵያኖች የተገናኙበት እንደምታውቀው፣ እዚህ ውጭ ያለ ኢትዮጵያዊ ትምህርት ቤትም በምንም በብዛት ትልቅ ባህር ውስጥ ስለገባን የማንገናኝበት ሁኔታዎች አሉ። ግን ይሄ ነገር ስለሚያገናኘን እዚህ ትዳር መስርተው ልጆች ወልደው ይዘው የሚመጡ ሰዎችን ብዙ አይተናል እና ይሄ ነገር ለእኛ ትልቅ ስኬት ነው ብዬ ነው የምገምጠው። እዚህ የተወለዱ ወጣቶችና ታዳጊዎች አሉ። እነሱን በእናንተ ስራ ውስጥና በእናንተ እንቅስቃሴዎች ውስጥ የበለጠ ተሳታፊ ለማድረግ እያደረጋችሁ ያለው ጥረት ውስጥ ምን ይመስላል የሚለውን ጠቅልላ አድርገው ይንገሩኝ። እንግዲህ አዎ፣ እንዳልኩት ምንድን ነው እዚህ ተጫዋች ሆነው እዚህ ፌዴሬሽናችን ውስጥ አድገው እዚሁ ስኮላርሽፕ ሰጥተናቸው ትምህርት ቤት ሄደው የሄዱ ልጆች አሁን ስራ አስኪያጅ ኮሚቴ ውስጥ ድረስ አንድ ሁለት አሉ ልንጠቅሳቸው የምንችለው። አሁን እነኚህ ልጆች ምንድን ነው እዚሁ ስላደጉ ነው ይሄ ስሜት ይሄ ድርጅት የእኔ ነው ብለው እዚህ ደረጃ እኛ ጋር ሊስታጠቁ የቻሉት እና አሁንም ከስር እያደጉ ያሉ ብዙ ልጆች አሉ እና ጥሩ ፕሮፌሽናሊዝምን ያመጣሉ ብለን ነው የምናምነው እዚህ ድርጅት ውስጥ እንደዛ አይነት ነገሮች ስላሉ በጣም እያቀረብናቸው ወደዚህ የሚመጡበትን መንገድ እየፈጠርን እና እኛም ከነሱ ብዙ የምንማረው ነገሮች አሉ። አዲስ ሀሳብ ያመጣሉ፣ ይህን ድርጅት ከፍ አድርገው ሌላ ቦታ ያደርሱታል ብለን እንገምታለን። የምናየውም ነገር ደግሞ ይሄን ነው እያየን ያለ ነው። በእርግጥ ምንድን ነው የተሻለ ነገር ማድረግ ይቻላል፣ ግን እየተማርን ይሄ ድርጅት ያው ቅድም አንተም ወንድሜ እንደጠቀስከው ሀብታሙ፣ ከሌላ ድርጅቶች ማንም አፍሪካዊ ድርጅት ይህን ያህል እድሜ ያለው በውጭ ሀገር፣ ያለ ምንም አይነት ድርጅት የለም እና በዚህ እውነት የምንኮራበትና ህዝቡንና ደጋፊዎቻችንን የምናመሰግንበት ከሁሉ በላይ ደግሞ እዚህ ቦርዱም ውስጥ ወይም ስራ አስኪያጅ ኮሚቴ ውስጥ ሆነው የሚያገለግሉ ያለምንም ክፍያ ስራቸውን ትተው መጥተው አንድ ሳምንት ሙሉ አስር ቀን ሙሉ እዚህ ቁጭ ብለው ይህን ነገር የሚያደርጉትን ሰዎች ትልቅ ምስጋናና ክብር ይገባቸዋላለሁ። አቶ እያዩ ዘነበ በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን የህዝብ ግንኙነት ኃላፊ ነት አርባኛውን በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽንን ፌስቲቫል አስመልክተው ለሰጡኝ ማብራሪያ በጣም ነው የማመሰግነው። መልካም ምሽት ይሁንልዎት። እኔም በጣም ነው የማመሰግነው ሀብታሙ። እንግዲህ ያው እዚሁ እንገናኛለን። አንድ ሳምንት ቀርተውናል። እዚሁ አያቸዋለሁ። የአሜሪካ ድምፅ የአርብ ምሽት ዝግጅቶች ይቀጥላሉ። በመቀጠል ደግሞ ወደ ፓሪስ እናቀናለን። የበለጸጉ ሀገራት ታዳጊ ሀገራት የአየር ንብረት ለውጥን መቋቋም እንዲያስችላቸው ቃል ገብተው ሳይተገብሩ የቆዩትን መቶ ቢሊዮን የአሜሪካን ዶላር ለመክፈል የሚያስችላቸውን ሁኔታ ማጠናቀቃቸውንና ለብዛ ሕይወትና ለደኖች ጥበቃ የሚሆን የገንዘብ ድጋፍ ማቋቋማቸውን የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አስታወቁ። ማክሮን ይህን ያሉት በፈረንሳይ ዋና ከተማ እየተካሄደ ባለው የመሪዎች ጉባኤ ላይ ነው። ሮይተርስ ያደረሰንን ዘገባ ስመኝሽ ቆይታ አሰማናለች። በርካታ የአፍሪካ መሪዎች፣ የቻይና ጠቅላይ ሚኒስትርና የብራዚል ፕሬዚዳንት በተካፈሉበት በፈረንሳይ ዋና ከተማ ፓሪስ ሲካሄድ የቆየው አዲስ ዓለም አቀፍ የገንዘብ ስርዓት የመሪዎች ጉባኤ የተጠናቀቀው የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ለጉባኤው ተሳታፊዎች ባደረጉት ንግግር ነው። የጉባኤው ዋና ዓላማ በቀውስ ጊዜ ለታዳጊ ሀገራት የሚደረገውን የገንዘብ ድጋፍ ማሳደግ፣ ያለባቸውን የእዳ ጫና ማቃለል፣ ከዓለም ጦርነት በኋላ የተቋቋሙትን የገንዘብ ስርዓቶች ማሻሻል እና እንደ ቡድን ሀያ ዓለም አቀፍ የአየር ንብረት ለውጥ ጉባኤ፣ ዓለም አቀፍ የገንዘብ ተቋም ወይም አይ ኤም ኤፍ፣ ዓለም ባንክና የተባበሩት መንግስታት ድርጅት ውስጥ ውሳኔ ሳያገኙ እየተንከባለሉ ያሉ ተነሳሽነቶች ከፍተኛ መግባባት አግኝተው ወደፊት እንዲራመዱ በማድረግ የአየር ንብረት ለውጥን ለመቋቋም የሚያስችሉ የገንዘብ ድጋፎችን መፍጠር ነው። ቃል ተገብቶ የነበረው 100 ቢሊዮን ዶላር ድሀ ሀገራት ከሚያስፈልጋቸው እጅግ ያነሰ ቢሆንም የበለጸጉ ሀገራት ለአየር ንብረት ለውጥ መቋቋሚያ ቃል የገባቸውን የገንዘብ ድጋፎች ተግባራዊ እንደማያደርጉ ማሳያ ሆኗል። ይህ ደግሞ የካርበን ዳይኦክሳይድ ጋዝ ልቀት መጠንን ለመቀነስ የሚደረገውን ጥረት ለማበረታታት ሀገራት በሚያካሄዷቸው ድርድሮች ከፍተኛ አለመተማመንን ፈጥሯል። ትላንት ሐሙስ፣ በፓሪስ በተካሄደው የመሪዎች ጉባኤ ላይ የዓለም ባንክ በተፈጥሮ አደጋዎች ለተጎዱ ሀገራት የሚደረጉ የገንዘብ ድጋፎችን እንደሚያቀል ያስታወቀ ሲሆን ዓለም አቀፉ የገንዘብ ተቋም አይኤምኤፍ በበኩሉ ተጋላጭ ለሆኑ ሀገራት ልዩ ድጋፍ ለማድረግ የሚያስችለውን የአንድ መቶ ቢሊዮን ዶላር ግብ ማሳካቱን ይፋ አድርጓል። ሆኖም ከ100 ቢሊዮን የአሜሪካን ዶላሩ አንድ አምስተኛ የሚሆነው ገንዘብ ዋሽንግተን ቃል የገባችው ድርሻ ሲሆን ገንዘቡን ለመስጠት የአሜሪካ የህግ አውጪ አካል ማጽደቅ ይኖርበታል። የአሜሪካ የግምጃ ቤት ኃላፊ የሆኑት ጃኔት የለን የባይደን አስተዳደር የምክር ቤቱን ፈቃድ ማግኘት ቅድሚያ የሚሰጠው ተግባር መሆኑን ገልጸዋል። የዓለም ንግድ ድርጅት ዋና ጸሐፊ የሆኑት ንጎዚ ኦኮንጆ ኢዋላ በበኩላቸው መሪዎች አሁን ባለው ሁኔታ ተሰላችተዋል ለውጥ ይፈልጋሉ ይላሉ። መሪዎቹ አሁን እየተጋፈጥ ናቸው ያሉት ሁሉም ችግሮች ተያያዥነት እንዳላቸው ይስማማሉ። ድህነት፣ የአየር ንብረት ለውጥ፣ የምግብ ዋስትና እጦት ሁሉም ተያያዥ ናቸው። ታዳጊ ሀገራት ተጨማሪና በቀላሉ ሊገኝ የሚችል የገንዘብ ድጋፍ ይፈልጋሉ። በተጨማሪም ፍትሃዊ የሆነ የአየር ንብረት ሽግግር ይሻሉ። ዛምቢያ በሀገሪቱ የገንዘብ ስርዓት ላይ ትልቅ ጫና ፈጥሮ የነበረውንና ከተለያዩ መንግስታት የተበደረችውን ከስድስት ቢሊዮን ዶላር በላይ የሚሆን ብድር አከፋፈል ለማሸጋሸግ የሚያስችል ስምምነት ላይ መድረሷን ሐሙስ ዕለት ይፋ አድርጋለች። የኮሮና ቫይረስ ወረርሽኝ በርካታ ድሀ ሀገራት ያለባቸውን እዳ መክፈል እንዳይችሉ በማድረጉ በገንዘብ ስርዓታቸው ከተፈጠረው ቀውስ በተጨማሪ እንዲከፍሉ የሚጠበቅባቸውን የእዳ አከፋፈል ስምምነት በድጋሚ እንዲታይላቸው ቸው እንዲጠይቁ አስገድዷቸዋል። የአፍሪካ እዳ ችግር የዓለም ድሀ ሀገራት የአየር ንብረት ለውጥ ተጽዕኖን ለመዋጋት ከሚያደርጉት ድርብርብ ፈተናዎች ጋርም ይያያዛል። አንዳንድ የምዕራብ ሀገራት የበርካታ አፍሪካ ሀገሮች ቁልፍ አጋር የሆነችውን ቻይና የእዳ ማሸጋሸግ ስምምነቶችን ለመፈጸም ወደኋላ ብላለች ሲሉ ቢከሷትም ቤጂንግ ክሱን አትቀበለውም። በፓሪስ የተካሄደው ጉባኤ የግሉን የኢኮኖሚ ዘርፍም በተሻለ ሁኔታ ለማካተት ጥሯል። ጎን ለጎንም ሴኔጋል ታዳሽ ኃይልን ለማበልጸግና ዝቅተኛ የካርበን ልቀት ወዳለው ኢኮኖሚ ለመሸጋገር የምታደርገውን ጥረት የሚያግዝ የ2.5 ቢሊየን ዩሮ የገንዘብ ድጋፍ ከበለጸጉ ሀገራት ጋር ተፈራርማለች። ከዚህም በተጨማሪ የተለያዩ ሀገራት የደን ልማት መሪዎችና ዓለም አቀፍ ተቋማት በመጪው ዓመት ህዳር ወር ላይ በሚካሄደው 28ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ የሚጠናቀቅ የብዝሃ ህይወት መጠበቂያ ፈንድ ማቋቋማቸውን በዚሁ ጉባኤ ላይ አስታውቀዋል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁ ስለቆያችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃን ኃይሉ አብራን ነበረች። ዋና አዘጋጃችን ጽዮን ግርማነች። ከመላ ባልደረቦቼ ጋር በመሆን በዚሁ እሰናበታችኋለሁ። መልካም የሳምንት ማገባደጅ ይሆንላችሁ። ディスティックディティティテ